ኢትዮጵያ የፕሬስ ጠላት እስከ መባል ደርሳለች በጋዜጠኞች እስርና ወከባ ምክንያት። ዶክተር አብይ አህመድ ወደ ሥልጣን ከመጡ ጊዜ ባለፈው አንድ ዓመት ግን የታሰሩት ተፈተው ምህዳሩ የተሻለ ሁኔታ በመፈጠሩ ከነበራት ደረጃ በ40 ዝቅ እንድትል ከመደረጉም በላይ ዓለም አቀፍ የፕሬስ ነፃነት ቀን በአገሪቱ እንዲከበር ሆኗል። ሰሞኑ ብቻ ግን የኢትዮጵያ ጋዜጠኛ በዘገባ ላይ እንዳለ ተደብድቦ የታሰረ ሲሆን አርብ ዕለት ደግሞ የአህዱ ጋዜጠኛ ታምራት አበራ ከአምስት ወራት በፊት በሰራው ዘገባ የሰንዳፋ ፖሊስ አስሮት ነበረ። እሱን እንዲጠይቅ የሄደው የኢትዮ ኦንላይን ጋዜጠኛ ጌጥዬ ያለው ደግሞ ፎቶ አንስተሃል በሚል ለአንድ ቀን ታስሮ እንደተለቀቀ ለማወቅ ተችሏል። ጋዜጠኛ ታምራት አበራ ከጥቂት ሰዓታት በፊት በመታወቂያ ዋስ የተለቀቀ ሲሆን ከዋና ስራ አስኪያጁ ጋር ሮብ ቀርበው ቃላቸውን እንዲሰጡ ታዟል። በጉዳይ ላይ ስራ አስኪያጁ ጋዜጠኛ ጥበቡ በለጠን አነጋግረኗል። እዛ አዘጋገብ ላይ ችግር ቢኖር ፍርድ ቤቱ ቅሬታውን መግለጽ ይችል ነበር። ችግር አለበት የተባለው ዘገባ ሚስተካከል ይችል ነበረ፣ የሚስተካከል ከሆነ ይህ አልተደረገም። እንደገናም ደግሞ በብሮድካስት ባለስልጣን በኩልም ቅሬታም አቅረብ፣ የመጀመሪያዎቹ መንገዶች ናቸው። በዛም በኩል ቅሬታ አልቀረበም። ሶስተኛ መጥሪያ አልተሰጠም ለጋዜጠኛው እና ለኔ። የእስር ማዘዣ ነው የወጣው። ታስረው ይቅረቡ የሚል ነው የምሰማው እና ታስረው ይቅረቡ ይሄ ልክ አልነበረም። በዚህ ሁኔታ ውስጥ ደግሞ የታጠቁ ሰዎች ናቸው ሬዲዮ ጣቢያ ድረስ መጥተው ልጁን ከስራ ገበታው ላይ አርብ አስራ አንድ ሰዓት ላይ ወሰዱት። ይሄ እንግዲህ አርብን፣ ቅዳሜን፣ እሁድን ጋዜጠኞችን ድሮም የተለመደ ይሄ ማሰቃየት አርብ አስራ አንድ ሰዓት ይወሰዳል ሰኞ ፍርድ ቤት የማቅረብ ሂደት ይሄ በጣም በጣም ወገዝ ያለበት ያልሆነ ስራ ነው። የታጠቁ ፖሊሶች ስቱዲዮ ድረስ ገብተው ጋዜጠኛ አስረው መሄዳቸው በድርጅቱ ጋዜጠኞች ላይ ከፍተኛ የሞራል ውድቀትና ፍርሃት እንደተፈጠረ የገለጸው ጋዜጠኛ ጥበቡ በመቀጠልም ዛሬ እንግዲህ ፍርድ ቤት ይቀርባል ተብሎ ነበር፣ ግን እዛው ምርመራ ቃሉን እንዲሰጥ ፖሊስ ጣቢያ ተደርጎ ከዚያም እሱን ለመርዳት የሄዱ ጋዜጠኞች ነበሩ። እናንተም ቃላችሁን መስጠት አለባችሁ ተብለው እነሱንም ሊያስገቧቸው ነበር። ነገር ግን ከጠበቆቻችን ጋር ተነጋግረን ነው የምንሰጣችሁ ብለው ለእሮብ ከኔ ጋር ሆነው ቃል እንግዲህ እንሰጣለን ሄደን ምን እንደተፈጸመ እኛም ወይም እሱ ፈልጋለው ምን እንደተደረገ። በአጠቃላይ ግን እንግዲህ ያው እስር ቤት መቆየቱ ነው ትልቁ ታሪክ። አንድ ጋዜጠኛ ታስሮ የሚቀርብበት ምክንያትም ያለ አይመስለኝም። በጻፈው ወይም ደግሞ ባቀረበው ነገር ስለሆነ የሚሸሽገው የሚያጠፋው ነገር የለም። ይሄ የጻፈው ወይ ያቀረበው ያነበበው ነገር ስላለ ጋዜጠኛ ፈጽመው መታሰር የለበትም። ከዚህ አይነት ድርጊት እንዲታቀቡ ጋዜጠኞችን በስራ ግበታቸው ላይ ያሉ መጥቶ መውሰድ፣ ማንገላታት፣ ማሰር፣ ማዋከብ ይሄ ትልቁ ነው። የዲሞክራሲ ምሰሶ ማፍረስ ነው እና እሱም ነው እያፈረሱ ያሉት። ይሄ ሁሉም ሰው ጥብቅና ሊቆምለት የሚገባ ነው። የሰብአዊ መብት ተሟጋቾች፣ የፖለቲካ ፓርቲ መሪዎች፣ መንግስት ታላላቆቹ አመራሮች በሙሉ በጉዳዩ ላይ የብሮድካስቲንግ ባለስልጣን ከፍተኛ የስራ ኃላፊዎችን አነጋግረን ጉዳዩ መስሪያ ቤታቸው እንደማያውቀው ነግረውናል። ለዲደብሊው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባ።